የአማራ ክልል ዳኞች ማህበር ተወካይ ኃላፊ አቶ ብርሃኑ አሳሳ ካለፈው ጥቅምት ወር ጀምሮ ማህበሩ በውል ባልተረዳው ምክንያት ዳኞች ይታሰሩ እንደነበር ገልጸው አሁን ግን የታሰሩት በሙሉ መለቀቃቸውን አስታውቀዋል። የአማራ ክልል ዳኞች ማህበርም መግለጫ እንዲክሳችሁ መግለጫዎች ሲያወጣ ቆይቷል። በተለያየ ጊዜ ሰጡ ቆይተው እስከ ቅርብ ሳምንት ድረስ ከሆኑ ሳምንት ሁለት ሳምንት ገደማ አምስት ዳኞች ቀርተው ነበረ በትናንትና ሁለት ሁሉም ዳኞች ከታሰሩበት እስር ቤት ሁሉም ተፈተዋል አጠቃላይ በመጀመሪያ አካባቢ ታስረው የነበረ አስራ ሶስት ዳኞች ናቸው መጀመሪያ ሳምንት ላይ ከአስር ቀንስ በኋላ አራት ዳኞች ተፈቱ ዘጠኝ ዳኞች ረጅም ጊዜ ታስረው ከቆዩ በኋላ ወደ አራት ዳኞች በጊዜ ሂደት እየተፈቱ እየተፈቱ ቆዩ አሁን በትናንትና ሁለት ሶስት ከትናንትና በፊት ባሉት ሁለት ቀናት ደግሞ ሁለት እና ሶስት ቀናት ውስጥ ደግሞ ጣሪዎች ሁለት ዳኞች ተፈተዋል። መጀመሪያም የተያዙበት መንገድ ህጋዊ ነው ብለን ስላላሰብን ነው ጥያቄዎችን እናነሳ የነበረው። እያንዳንዱ ዳኛ በምን ተጠርጥሮ እንደተያዘ ምን እንደተነገራቸው አናውቅም። የምናውቀው እውነት ግን ምንድን ነው? ዳኛ በተግባር እየታሰረ ያለው በሳው ምክንያት ነው። ማህበሩ የሚያምሩ ይህን ነው። በምስራቅ ጎጃም ዞን እነስ ሳር ምድር ወረዳ ፍርድ ቤት ፕሬዚዳንት የነበሩትና ለአራት ወራት ያህል ታስረው ባለፈው ጥር አስር ቀን ሁለት ሺ አስራ ሰባት አመተ ምህረት የተለቀቁት አቶ ዘላለም ተመቸው ፍርድ ቤት ሳይቀርቡ መለቀቃቸውን ተናግረዋል። መስከረም አስራ ዘጠኝ ሁለት ሺ አስራ ሰባት ነው አጋጣሚ ከጠዋት ሶስት አካባቢ እንግዲህ ለግ ጥያቄ ትፈልጋለ በሚል ያው በወረዳ በነበሩ ሚሊሻዎች የታሰርኩት ያድኩት እስከ የሚሰራ ስርቀ ድረስ እስር ቤት ነኝ የተለያዩ እስር ቤቶች ለያ ነው የቆየሁት ብዙውን እስር ቤት ያሳደፍኩት ው ዳንግና ማረነት ነው ፍርድ ቤት አልቀረብኩኝም የተጠረጠርኩበትን ያንን ያወቁ መረጃና ሎጂስቲክ ነው የሚለው በዚህ ጉዳይ የተሳተፍከው ነገር ካለ ቃል ስጣሉኝ ያው ቃልን ሰጠውኝ ያው ምንም ወንጀል የተጠረጠርኩበትን ጉዳይ እንዳልፈጸምኩኝ የአማራ ክልል ምክር ቤት በቅርቡ ባካሄደው መደበኛ ጉባኤ ለዳኞች ከለላና ጥበቃ ለመስጠት የአማራ ብሔራዊ ክልል ፍርድ ቤቶች ማጠናከሪያ አዋጅን አጽድቋል። የማህበሩ ተወካይ አቶ ብርሃኑ የዳኞቹ መፈታት ከአዋጁ ጋር እንደማይገናኝ ተናግረዋል። ከአዋጁ ጋር ሚገናኙ እንደሆነ እናሰብኛ ያው ምናልባት ጭምር የተለቀቁ ነው የሚመስለን። እንግዲህ ኤሚኒቲ ኬዝ ነው ብለን ማለት ቀጥታ ልናገናኘው የምንችልበት እድል በግም አይኖረን ማረጋገጥ ይኖርብናል። ይ የአማራ ክልል ጠቅላይ ፍርድ ቤትና የክልሉ መንግሥት ምላሽ አልተገኘም። የጠቅላይ ፍርድ ቤቱን ፕሬዚደንት አቶ አለማንታ ግደውን ለማግኘት ያደረግነው ሙከራ አልተሳካም። በሌላ በኩል የኢትዮጵያ ሰብአዊ መብቶች ኮሚሽን በአማራ ክልል የዳኞች ያለመከሰስ መብት የህግ ከለላ የሚሰጥ የአማራ ብሔራዊ ክልል ፍርድ ቤቶች የማጠናከሪያ አዋጅ መጽደቁን አስመልክቶ በፌስቡክ ገጹ ላይ ላይ በወጣው ሪፖርት በክልሉ በየደረጃው በሚገኙ ዳኞች ላይ የሚፈጸሙ የመብት ጥሰቶችን አስመልክቶ በተደጋጋሚ ከሚነሱ አቤቱታዎች በመነሳት በክልሉ ያለው የዳኝነት ነጻነት እንዲከበርና ለዚህም ጠንካራ የሕግ ማዕቀፍ እንዲዘጋጅ ምክረ ሀሳቦችን ማቅረቡንና ውቶታ ሲያደርግ መቆየቱን አውስቶ አዋጁን እንደ በጎ ጅማሮ እንደሚመለከተው ከሳምንት በፊት አስታውቆ ነበር። ለአሜሪካ ድምጽ አስቴር ምስጋና ነው።